ተንስኡ ለጸሎት እግዚኦ ተሣሃለነ ሰላም ለኩልክሙ ምስለ መንፈስከ ጸልዩ በእንተ ሰላም ቤተ ክርስቲያን ቅድስት ጉባኤ እንታለው ጸልዩ በእንተ ርእሰ ሊቃነ ጳጳሳት አባ መርቆሬዎስ ሶብፅዋን ሊቃነ ጳጳሳት ወኤጲስ ቆጶሳት ቀሳውስት ወዲያቆናት ወኵሎሙ ሙዘ ክርስቲያን So, so you the talent.